የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስድስተኛውን ፓትርያርክ ለመምረጥ የሚያስችል የምርጫ ሕግ እንደሚወጣ አስታወቀ። ይችላል አሜሪካ ከሚገኘው ሲኖዶስ ጋር የተጀመረው የእርቅ ድርድርም እንደሚቀጥል ተወስኗል። መለስካቸው አመሀ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል። ከጥቅምት 11 ቀን 2005 ዓ.ም ጀምሮ ለአስር ቀናት ያህል ዝግ ስብሰባ ሲያካሄድ የቆየው የቤተ ክርስቲያኒቱ ቅዱስ ሲኖዶስ ዛሬ ረፋዱ ላይ ባለ 17 ነጥብ መግለጫ ይፋ አድርጓል። መግለጫውን በንባብ ያሰሙት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አቃቤ መንበረ ፓትርያርክና የአርሲ ሀገር ስብከት ሊቀ ጳጳስ አባ ናትናኤል ሲኖዶሱ ከየአህጉረ ስብከቱ ጽፈት ቤቶች የቀረበለትን ሪፖርቶች ካዳመጠ በኋላ አስፈላጊውን መመሪያ መስጠቱን ገልጸዋል። የአዲስ አበባ ሀገር ስብከትን አስመልክቶም ለመንፈሳዊና ማኅበራዊ አገልግሎት አፈጻጸም ያመች ዘንድ በምሥራቅ በምዕራብ በሰሜንና በደቡብ በአራት አህጉረ ስብከት እንዲዋቀር ለእያንዳንዱ ሀገር ስብከት ብፁዓን ሊቃነ ጳጳሳት ስራ አስኪያጆችና ሰራተኞች እንዲመደቡ መወሰኑንም አባናት ላይል ገልጸዋል። የስድስተኛውን ፓትርያርክ አሿሿምን በተመለከተም እንዲህ ብለው ነበረ። ስድስተኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ምርጫ አስመልክቶ እስከ ህዳር ሰላሳ ቀን ሁለት ሺ አምስት አመተ ምህረት ድረስ የፓትርያርክ ምርጫ ህግ እንዲዘጋጅ ኮሚቴ የተቋቋመ ሲሆን ህዳር ሰላሳ ቀን ሁለት ሺ አምስት አመተ ምህረት በሚደረገው የቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ህጉ ተመርምሮ እንዲጠልቅ እና የምርጫ ሂደቱ እንዲቀጥል ከስምምነት ላይ ተደርሰዋል። ለጋዜጠኞች ተጨማሪ ማብራሪያ የሰጡት የሲኖዶሱ ዋና ጸሐፊ ሊቀጳጳስ አባ ህዝቅኤል ይሻሻል የተባለው ፓትርያርኩ የሚመረጥበትን ህግ ይዘት አስረድተዋል። ያለው ህግ የማይሠራ ሆኖ ሳይሆን ባለው ህግ ላይ የሚጨመርም ታለ መጨመር እንዲያው የማያሰድኑም የተገኘታለ ያንን ሁሉ አስተካክሎ ለስራ እንዳመች ነው እንጂ ህጉ አለ ማለት ነው። በጽሑፍ የቀረበው መግለጫ እንደሚያብራራው በሰሜን አሜሪካ ከሚገኘው ህጋዊ ስደተኛ ቅዱስ ሲኖዶስ እያለ ራሱን ከሚጠራው አካል ጋር ቀደም ሲል የተጀመረው የእርቀ ሰላም ድርድር ጉዳይ አሁንም ተጠናክሮ ይቀጥል ዘንድ ቅዱስ ሲኖዶሱ ወስኗል። ይሁንና ድርድሩ ካለፈው ወር ወዲህ እንደ ቆመ ያስታወሰ አንድ ጋዜጠኛ የዚህን ውሳኔ አንድምታ ጠይቋል። አባ አስቄድ እንዳስረዱት ጥረቱ አሁንም እንደሚቀጥል ጠቁመው እርቁ የሚፈጸመው እግዚአብሔር ሲፈቅድ ምክር መሆኑንና ለዚህም ሁለቱም ወገን አብረው መስራት እንዳለባቸው ፍንጭ ሰጥተዋል አራተኛውን ፓትርያርክ አባ ቄድሎስንና ሌሎችንም በተመለከተ የሚከተለውን ብለዋል እርቁ እርቀ ሰላሙ ይፈጸም እነሱም አብረው ይምጡ ብፁዕ ወቅዱስ አቡነ መርቆሪዎስም ቦታ ተሰጥቷቸው እዚህም ተፈለጉ እዚሁ እኛው ግቢ ገዳምም ተፈለጉ በፈለጉት ገዳም መቀመጥ ይችላሉ ነገር ግን እነዛም ተዝህም የሄዱት እዛም በአቋራጭ የተሾሙ ሕግ እንኳ ባይሆን እንግዲህ ተሾመዋልና ሁሉንም አንድ አድርጋ ቤተ ክርስቲያኗ ተቀብላ ታስተናግዳለች። የቅዱስ ሲኖዶሱ ዋና ጸሐፊ አባ ሕዝቅኤል የውጭ ሀገር ዜግነት ስላላቸው ጳጳሳት ጉዳይ ተጠይቀውም ሲኖዶሱ ወደፊት እንደሚመክርበት እንዲሁም ጳጳሳት ሀብታቸው ምእመናን እንጂ ሌላ ሀብት ሊኖራቸው እንደማይገባ እዚህ ያለው ሲኖዶስም በሐሳብና በልብ አንድ እንደሆነ ለጋዜጠኞች በሰጡት ማብራሪያ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።